ክቡራትና ክቡራን ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሁለተኛው አጋማሽ መጀመሪያ ቅንብር። ዲሞክራሲ በተግባር ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች ቀደም ሲል በኢትዮጵያ ላይ ያወጣቸውን ሪፖርቶች እንደገና እንዲፈትሻቸው የኢትዮጵያ የሰብአዊ መብቶች ኮሚሽን ጠይቋል። ኮሚሽኑ አክሎም ሁመን ራይትስ ዋች ለዓለም ባንክ ባስገባው ደብዳቤ እንደ ኢትዮጵያ ሰብአዊ መብቶች ኮሚሽን የእንባ ጠባቂ ጽሕፈት ቤትና ብሔራዊ የምርጫ ቦርድ እንዲዘጉ የሚጠይቅ ሀሳብ ማስፈሩ ተቋሙ ለሰብአዊ መብቶች ጥበቃ መርሆች መቆሙን ጥያቄ ውስጥ ያስገባዋል ብሏል። በእነዚህና በተያያዥ ጉዳዮች ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር አምባሳደር ጥሩነህ ዜና ለአሜሪካ ድምጽ ማብራሪያ ሰጥተዋል። ያነጋገራቸው ሰለሞን አባተ ነው። ኮሚሽነር ጥሩነህ በሂውማን ራይትስ ዋች ሪፖርቶች ላይ ያላቸውን ሀሳብ በመሰንዘር ይጀምራሉ። ሂማን ራይት ዎች በኢትዮጵያ ላይ በማከታተል ዘገባዎችን ያወጣል። ሂማን ራይትስ ዎች እንደምታውቁት በአንዳንድ ሀገሮች ላይ በተለይ ትኩረት አድርጎ ሪፖርት ያወጣል። ሪፖርት የሚያወጣቸው አገሮች ብዙዎቹ እንደሚያውቁት እናንተም እንደምትረዱት ለሚዲያ በጣም ትኩረት የሚስቡ አገሮች ላይ ነው። ኢትዮጵያም ከእነዚህ ሀገሮች አንዷ ስለሆነች በተከታታይ ነው ሪፖርቶቹን የሚያወጣው። ሪፖርቶቹን ማውጣቱ ጥሩ ነው። እኛ ከውጪ ሆነ ከሀገር ውስጥ በኢትዮጵያ ላይ በሰብአዊ መብትን በተመለከተ የሚወጡትን ሪፖርቶች ተከታትለን አይተን ጉዳዮቹን መርምረን የእኛን አቋም እንወስዳለን። በዚህ አንጻር ለስራችን የሚረዳ ነው የሚሆነው። ነገር ግን የሂማን ራይትስ ዎች ላይ መግለጫ ያወጣንበት ምክንያት ብዙን ጊዜ ለእርዳታ ሰጪዎች ላይ ነው ትኩረት የሚያደርገው። የምታድርጉት የምታድርጉት እርዳታ ባልሆነ ቦታ ላይ እየዋለ ነው ብትቀንሱት፣ ወይንም ብታ አንድ ነገር ብታድርጉት የሚል በተዘዋዋሪ መንገድ እርዳታው የሚቀነስበት መንገድን ነው። ይሄ ደግሞ የሰብአዊ መብት መርህን ይቃረናል። ምክንያቱም እነዛ እርዳታዎች የሚውሉት በአብዛያ ወይም መቶ በመቶ ድህነትን ለመቅረፍ፣ በሽታን ለማስወገድ፣ ትምህርትን ለማስፋፋት በመሳሰሉት ነገሮች ላይ ነው። ስለዚህ ድህነት ወርስት ባዮሌተር ኦፍ ሂማን ራይት ነው የሚባለው እና ዋነኛው የሰብአዊ መብቶች ረጋጭ ነው የሚባለው የሚባለው አዎ። ስለዚህ በዚህ በድህነት ላይ የሚደረገውን ዘመቻ አላላ ወይንም አስወግድ ብሎ ሌላውን ሰብአዊ መብት ለማጠናከር ይሄኛው መውደቅ አለበት ወይም መታገድ አለበት ማለት በጣም እርስ በርሱ የሚቃረን ጉዳይ ነው። ለዚህ ነው መግለጫ ያወጣንበት ምክንያት። የትኞቹን መግለጫዎች ነው የሁማን ራይትስ መግለጫዎች ነው እናንተ ለይታችሁ የምትቃወሟቸው ካሉ ወይም እንደገና ማየት አለበት የምትሏቸው አዎ ሀንድሬድ ወይስ ኦ ፑቲንግ ፕሬዠር ብሎ ያወጣው አለ። ቀደም ብሎ አንድ ያወጣው እንዲሁም ቀደም ብሎ ዴቨሎፕመንት ዊዛውት ፍሪደም ብሎ ያወጣው አለ። እንግዲህ አሁን እንደሚታወቀው ኢትዮጵያ እያደገች ነው፣ እየተሻሻለች ነው የሚለውን ይቀበላል ማለት ነው። ግን ነጻነት ዴቨሎፕመንት ዊዛውት ፍሪደምስ በሚልበት ጊዜ ነጻነቱ የለም ማለት ነው። ነገር ግን አሁን በዛም አንጻር የሚናገረው ይህንኑ ጉዳይ ነው የልማት እርዳታው ተጠቅማችሁት ተጽዕኖ አድርጎ ነው። ብዙ መንገዶች አሉ፣ ተጽዕኖ ለማድረግ ተጽዕኖ የማድረጉን ነገር አለ ከተባለ ካረጋገጠ ተጽዕኖ ማድረጉ እኛ አታድርጎ አንልም። የተረጋገጠ ነገር ካለ ግን በኢትዮጵያ ሕዝብ ላይ ያነጻጸረ በድህነት ላይ የሚደረገውን ዘመቻ ለማክሸፍ የሚደረገው ነገር በኢትዮጵያ ሕዝብ ላይ የሚደረግ ነው፣ በመንግስት ላይ አይደለም። ይሄ ነው በጣም ከፍተኛ ተቃውሞ ያስነሳብን። በማከታተል ነው የሚያደርገው እና ደግሞ አሁኑኑ ሌሎች ለዲሞክራሲ ተቋማት አሉ። እኛና ሌሎች የሚሰጠን እርዳታ እሱም በፍጹም እንዲቋረጥ ብሎ አፍ አውጥቶ ነው የተናገረው። የትም አገር ቢሆን እነዚህ ያንግ ኢንስቲትዩሽኖች ኢቮልቭ አድርገው መቹር አድርገው በራሳቸው ቆሞ መስራት ሲጀምሩ ነው ዲሞክራሲ ሊንቀሳቀስ የሚችለው። እሱ እርዳታ ይቋረጥ ያለው አሁን ዲሞክራቲክ ኢንስቲትዩሽን የሚባሉት ፓርላማ የሰብአዊ መብት ኮሚሽን፣ እምባጠባቂ እና የኦዲት እነዚህን የመሳሰሉት ናቸው። እና ጸረ ሙስና እነዚህ ተቋማት የአቅማቸውን ያህል በሀገሪቱ ዲሞክራሲ እንዲጠናከር፣ ፍትህ እንዲኖር ኮራፕሽን እንዲቀንስ እየሰሩ ያሉት ናቸው። ለምን በእነዚህ ላይ አነጻጸረ። አንድ ለሰብአዊ መብት ይታገላሉ የሚለው ተቋም ሂዩማን ራይትስ ዋች ባወጣቸው እርሶም፣ ቅድም በገለጿቸው ሪፖርቶች ላይ በአመዛኙ የሚያነሷቸው በገዥው ፓርቲ ጫናዎች ይደረጋሉ፣ የመናገር ነጻነቶች ታፍነው ነው ያሉት። እንደዚሁም በተቃዋሚ ፓርቲዎች ላይ ሲስተሚክ የሆነ የተጠና ወይም በአይን ማይታይ ወይም ቀደም ሲል ጀምሮ የተውጠነጠኑ አፈናዎች ይካሄዳሉ የሚሉ ነጥቦችን ነው እያነሱ ሲከሱ የነበረው የሁማን ራይትስ ዋች ሪፖርቶች አ እኛ እንግዲህ ይህንን ነገር በተመለከተ እኛ በኢትዮጵያ ስላለው ሰብአዊ መብት ሁኔታ የራሳችንን ሪፖርት እያጠናከርን ነው ያለ። ነው ዝርዝር ሁኔታዎቹን እናወጣለን። የኢትዮጵያ ህዝብ በኢትዮጵያ ውስጥ ስላለው የሰብአዊ መብት ሁኔታ የማወቅ መብት አለው። ይሄ ደግሞ እኛ ኃላፊነት ነው፣ ከሁሉም አስቀድሞ። ምክንያቱም ለዚህ ነው የተቋቋመ ነው። ለዚህ ነው የኢትዮጵያ ፓርላማ እዚህ ያስቀመጠን። ስለዚህ ይሄ መደረግ ያለበት ነው። ይህንን እናደርጋለን። ይህንን ግን አንድ በአንድ ለመሄድ እንግዲህ ሪፖርታችን ላይ ነው ይህንን የምናደርገው። ሪፖርታችን ምናልባት ዘጠና ገጽ መቶ ገጽ ነው ሊሆን የሚችለው እና ያንን እንደዚሁ በቃል ለመናገር ያስቸግረኛል እና በዝርዝር በሪፖርታችን አውጥተን እነሱ የሚሉትና እኛ የምንለውን ነገር የመፍረዱ የኢትዮጵያ ሕዝብ ይሆናል ብዬ ነው የማስበው። ሂዩማን ራይትስ ዋች በኢትዮጵያ ላይ የተዛባ መረጃ ያወጣል ብለው ነው የሚያምኑት እርሶ ኮሚሽነር? ወይኔ ዋናው ጉዳይ እኔ ይሄ መረጃ የተዛባ ነው ብሎ የመከራከሩ ኃላፊነት የመንግስት ነው። ይህንን በተመለከተ መንግስት በየጊዜው የሚያወጣቸው አሉ፣ ከመንግስት ጋር የመንግስት መግለጫዎቹ በቂ ይሆናሉ ብዬ ነው የምገምተው። ነገር ግን እኛ ትኩረት ያደረግነው ቀደም ብዬ እንደተናገርኩት እርስ በርሱ የሚቃረን ነገር መስራት አንችልም። ሰብአዊ መብት ለሰብአዊ መብት እንከራከረናለን ወይም ለሰብአዊ መብት እንቆመናል፣ ለሰው ልጆች ክብር ቆመናል የምንለን ከሆነ እንዴት አድርገን ነው በረሃብ ላይ፣ በድህነት ላይ፣ በድንቁርና ላይ የሚደረገው ዘመቻ መቆም አለበት የምንለው ወይም መዳከም አለበት የምንለው ያንን ነው። የዚህ የፕሪንስፕል ጉዳይ ነው እኛ የምንቃወሙ። እሺ፣ ኮሚሽነር በግልጽም ይሁን በተዘዋዋሪ መንገድ አሁን እርስዎ ያሉትን በድህነት ላይ የኢትዮጵያ መንግሥት የከፈተውን ዘመቻ ማቆም አለበት ብሎ ሁማን ራይትስ ዋች የጻፈው ወይም ያወጣው ሪፖርት በግልጽ ኮት የሚያደርጉልኝ አለ የሚጠቅሱልኝ ምንድነው? ለምሳሌ በዚህ በቅርብ ጊዜ በጻፈው እንትን ላይ የኢትዮጵያ መንግስት በተለያየ ጊዜ የእናንተ የምትሰጡትን እርዳታ ላልሆነ ጉዳይ እየተጠቀመ ነው፣ ይህንን እናንተ መርምራችሁ አግኝታችሁ እርዳታው ላይ አቋም መውሰድ አለባችሁ ብሎ ጽፎ ነበረ ለዳግ ያንን በተመለከተ እነሱ መልስ ሰጥተዋል። እንዲህ አይነት ነገር የኢትዮጵያ መንግስት ማድረጉን አናቅም፣ ያደረገው ነው ምርመራ ይህንን የሚያመለክት አይደለም ብለዋል። እርዳታ ነው፣ ያ ድህነትን ለመዋጋት የሚደረገው የገንዘብ ኃይል ነው። በዛ ላይ ነው አነጻጽሮ እየጻፈ ያለው ያን ጊዜ ይህንን ካሉ በኋላ ይህንን ካሉ በኋላ ከዘች አቋሙ በፍጹም ምንም ያህል አንጠንቀሳቀሰም። አሁንም ያ እርዳታ በጥቅም ላይ እየዋለ ያለው ልሮንግ እንትን ነው መመርመር አለባችሁ ነው የሚለው። መመርመር አለባችሁ እርዳታውን ስል ምን ማለቱ ነው? እርዳታውን እንደ ፕሬዥር መሳሪያ ተጠቀሙ ስል ምን ማለት ነው? ያንን የኢትዮጵያ መንግስት ያ እነሱ አይደለም እያለ እሱ አለ የሚለውን በሱ በእሱ ባለው ሁኔታ እነሱ ወይም ባሉት ሁኔታ ካልለወጠ ያንን እርዳታ አቁሙ ወይንም ቀንሱ ወይንም ያዝ አድርጉ ማለት ነው። ሌላ ምንድን ነው የሚሆነው? እርዳታን ተጠቅሟችሁ ፕሬራይዝ አድርጎ በሚባልበት ጊዜ ሌላ ምን ቋንቋ ነው ያለ? እሶ ገለልተኛንን ነው የሚሉት የኢትዮጵያ ሰብአዊ መብቶች ኮሚሽን ነገር ግን እነዚህ ድርጅቶች እንደነ ሂውማን ራይትስ ዋች እንደነ አምነስቲና እንደነ ፍሪደም ሀውስ የመሳሰሉት ድርጅቶች እንደዚህ አይነቶቹን ተቋማት የኢትዮጵያ ሰብአዊ መብቶች ኮሚሽን የኢትዮጵያ እምባ ጠባቂ ቢሮ እና ብሔራዊ የምርጫ ቦርዱ ወገንተኛ ናቸው የሚል አቋም ነው ያላቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ከአምባሳደር ጥሩነህ ዜና ጋር የተደረገው ውይይት አልተጠናቀቀም። ቀሪው የውይይቱ ክፍልና ሁማን ራይትስ ዋች የሚሰጠው መልስና ማብራሪያን የሚያካትተው ተከታይ ዝግጅት ይዘን እንቀርባለን። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኢትዮጵያ ሰብአዊ መብቶች ላይ የተጠናቀረው ዘገባ ተከታይ ክፍል ይሆናል። ቀጥሎ የሚቀርበው ሰለሞን ያንተ ዝግጅት ነው። ቀጥል ቆንጅት። አመሰግናለሁኝ። በዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ዩማን ራይትስ ዋች ቀደም ሲል በኢትዮጵያ ላይ ያወጣቸውን ሪፖርቶች እንደገና እንዲፈትሻቸው የኢትዮጵያ ሰብአዊ መብቶች ኮሚሽን መጠየቁን የሚገልጽ ቃለ ምልልስ አቅርበን ነበረ። ዩማን ራይትስ ዋች ለዓለም ባንክ ባስገባው ደብዳቤ ለኢትዮጵያ ሰብአዊ መብቶች ኮሚሽን፣ ለእንባ ጠባቂ ጽህፈት ቤት፣ ለብሔራዊ የምርጫ ቦርድና ጸረ ሙስና ኮሚሽን የመሳሰሉ ተቋማት ድጋፍ እንዲቋረጥ የሚጠ ሀሳብ ማስፈሩ ተቋሙ ለሰብአዊ መብቶች ጥበቃ መርሆዎች መቆሙን ጥያቄ ውስጥ ያስገባዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጾ ነበር። ኮሚሽነሩም ይህን ደግመው አረጋግጠዋል። በእነዚህና በተያያዥ ጉዳዮች ላይ የኢትዮጵያ ሰብአዊ መብቶች ኮሚሽነር አምባሳደር ጥሩነህ ዜና ማብራሪያ ሰጥተውናል። በዛሬው ዝግጅት ደግሞ የሁማን ራይትስ ዋች የምስራቅ አፍሪካ ተጠሪ ሌዝሊ ሌፍኮንም አነጋግር ያለሁኝ። በቅድሚያ ኮሚሽነር ጥሩነህ ሁማን ራይትስ ዋች በአሉባልታ ላይ የተመረኮዙ የሚሰራቸው ሪፖርቶች መሆናቸውን ጠቅሰው የእርሳቸው ኮሚሽን እንዴት እንደሚሰራ የተናገሩት እንስማ አንድ ነገር አለ በሚባልበት ጊዜ መርማሪ እንልካለን። ያንን መርማሪ ልከን እክሌ እንዲህ አለ እክሌ እንደዚህ ብለዋል በሚለው ነገር አይደለም አቋም የምንወስደው። ልክ እንደ ማንኛውም የፍርድ ቤት እንደሚያደርገው ምርመራ አካሄደን ጠበቆች ነው በጥብቅና ወይም በዳኝነት ሲሰሩ የነበሩትን ሰዎች ነው የምንልከው። እነዛ ሰዎች ሄደው መረጃ ሰብስበው አጣርተው የተባለው ነገር ትክክል ነው ሲል ነው እኛ የምንወስደው

ሜቶዶሎጂ አይደለም። ሪሰርች ያርገናል ነው የሚሉት የኢትዮጵያ ፐር ህዝብ ሰማንያ ሚሊዮን ነው። ከዛ ውስጥ ሰማንያ በመቶ ገበሬ ነው። ከዛ አትሊስት አስርና አምስት ፐርሰንት መወሰድ አለበት። ሳምፕሊንግ ትክክለኛ ሳምፕሊንግ ከሆነ ሪሰርች ከሆነ ሪሰርች እየሰራሁ ነው ነው የሚለው የናሙና አወሳሰድ ህጎች እና እነዛ ህጎችን አሁን ይሄንን መግለጫችን አይተን አይተ እንደሆነ አንዱ ፋላሲ ይሄ ነው። ያወጣሁ ሪፖርት ሱፐርፊሻል ነው፣ ያንን ፈለግ በውል አልተከታተለም፣ የናሙናዎችን ህግ አልተከተለም። ሂርሴይ ነው ይሄ እንደ እንደ ሪሰርች ልንቆጥረው አንችልም ነው ያለው። እኛ የእኛን በምናወጣበት ጊዜ ያንን ህግ ተከትለን ነው የምንሄደው። መቼ ይወጣል ይሄ የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት? እንግዲህ አሁን የመጀመሪያችን ነው። በእኔም ስራ ከጀመርኩ አንድ ዓመቴ ነው። ረዥም ጊዜ አይደለም እና በሁለት ወር ጊዜ ውስጥ ለህትመት ይበቃል ብዬ ነው የምገምተው። ተጠናቋል፣ ሪፖርቱ በመረጃዎቹን ሰብስበናል፣ ጽሁፍ ጀምረናል፣ በአጋምጸናል። ያ ሪፖርት ከመውጣቱ በፊት ለምን ይህንን ጥያቄ ማቅረብ አስፈለገው የኢትዮጵያ ሰብአዊ መብቶች ኮሚሽን? የትኛውን ጥያቄ ለሂውማን ራይትስ ዎች ከዚህ በፊት ያወጣቸውን በኢትዮጵያ ላይ ያወጣቸውን ሪፖርቶች መልሶ እንዲስብ የሚጠይቁት ቀጥታኛን የሚመለከት ነገሮች በዙዎችን አቶ አውጡ አውጥቷል። በአሁኑ በቅርብ ጊዜ ያ ነገር ነው። በውሉም የገፋን አንደኛ ነገር ቅድም እንዳልኩት በኢትዮጵያ ህዝብ ላይ የሚደረግ ነገር ስለሆነ፣ ያነጻጸረ ነገር ስለሆነ እኛ ገለልተኛ ሆነን ልንቆም አንችልም። በመንግስት ላይ የሚደረግ ወቀሳ ገለልተኛ ነን፣ መንግስትን የምንከላከልበት ምክንያት የለም። ነገር ግን እኛ ኢትዮጵያኖች ኢትዮጵያዊ ነን። በመጀመሪያ ደረጃ በኢትዮጵያ ህዝብ ላይ ያነጻጸረውን ነገር ዝም ብለን ለማየት አንችልም። አንድ ይሄ ነው። ሁለተኛ ዲሞክራቲክ አፉን አውጥቶ ለዲሞክራቲክ ኢንስቲትዩሽን የሚሰጠው እርዳታ አቁሙ ነው ያለው በቅርብ ጊዜ ባወጣው። ይሄ እኛን ነው የሚያጠቃልለው፣ ያ ነው። በዛ ላይ ኢትዮጵያ ውስጥ ዲሞክራሲ ስፋ፣ ሂማን ራይት ይጠናከር የምትሉት ከሆነ እነዚህ ተቋማት ይጠናከሩ፣ እነዚህ ተቋማት ይረዱ እንጂ እነዚህ ለነዚህ ተቋማት የሚደረገው እርዳታ ይቁም። እነዚህ ተቋማት ሲዳከሙ ወይም እነዚህ ተቋማት በሌሉበት ሁኔታ ምን አይነት ዲሞክራሲ ነው የሚገነባው? ወይም ምን አይነት ሂማን ራይት ነው ሊስፋፋ የሚችለው። ስለዚህ ይሄንን እርስ በርስ የሚጋጨውን ነገር ለማሳየት ስልን ነው መግለጫችን ያወጣ። ገለልተኛ ነን ነው የሚሉት የኢትዮጵያ ሰብአዊ መብቶች ኮሚሽን። ነገር ግን እነዚህ ድርጅቶች እንደነ ሂውማን ራይትስ ዋች እንደነ አምነስቲና እንደነ ፍሪደም ሀውስ የመሳሰሉት ድርጅቶች እንደዚህ አይነቶቹን ተቋማት የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የኢትዮጵያ እምባ ጠባቂ እና ብሔራዊ የምርጫ ቦርዱ ወገንተኛ ናቸው የሚል አቋም ነው ያላቸው። በዚህ ምክንያት ነው ምናልባት የዚህ መዘጋት አለባቸው ወይም መለወጥ አለባቸው የሚል መግለጫ የሚያወጡት። ከዚህ ጋር አያይዘው ወገንተኛ ላለመሆናችሁ ማረጋገጫው ምንድን ነው? ይሄ ነው እንግዲህ ማለት አንድ ሪስፖንስብል የሆነ አነጋገር ይሄ ነው ማለት ነው። ለምን ቢባል ወገንተኛ ለመሆናችን መረጃቸው ምንድን ነው? ከምን ተነስቶ ነው የሚናገሩ? የኢትዮጵያ ሰብአዊ መብት ኮሚሽን ወገንተኛ ነው፣ እንዲህ እንዲህ እንዲህ፣ ይህንን ስላደረገ፣ ይህንን ስላልሰራ፣ በዚህ ምክንያት ወገንተኛ ነው ብሎ ሊያጋልጥ ይችላል። ለዚህ ምንም የምንፈራው ነገር የለም። እኛ የራሳችንን አቋም እንገልጻለን። እኛ በራሳችን ላይ እንዲህ ራሳችን ክሪቲሳይዝ ለማድረግ ሌላው በሚመጣበት ጊዜ የምንፈራበት ሁኔታ የለም። ለክሪቲሲዝም ቆመን ነው የምንጠብቀው። ደስም ይለናል። ራሳችንን ለመፈተሽ ይረዳናል። ይሄ አይደለም ጉዳዩ። ነገር ግን ያለምንም እንትን እነዚህ ወገንተኞች ናቸው፣ እነዚህ ኢንዲፔንደንት አይደሉም ነው። ከምን ተነስተ መረጃ ምንድን ነው? እንደዛ በሚባልበት ጊዜ ምንድን ነው ምንድ ነው ቤዝ ያደረግከው? አፍሪካዊ ስለሆነ ወይም በአፍሪካ ስላለ ብቻ እሱ ያለውን ቋንቋ ወይም እሱ የተናገረውን እኛ እንደ እውነት የምንቀበልበት ጊዜ ድሮ አልፏል። አሁን ማንም ሂማን ራይት ምን ማለት ምን እንደሆነ እሱ የሚያውቀው ነው ያህል እዚህም ያለው ያውቃል። ወይም ለሱ የተጻፈ መጽሐፍ ወይም ለሱ ያለው ሩል ሌላውም የሚገነዘበው ነው። እሱ የሚያውቀውን ፕሪንስፕሉን ሌላውም የሚያውቀው ነው። ከምን ተነስተ ነው የምትናገረው? ያንን ዝርዝሮ ነው መናገር ያለበት፣ ራሽናል በሆነ ሁኔታ ለኩያው እንደሚናገር። የሁማን ራይትስ ዋችን የምስራቅ አፍሪካ ተጠሪ ሚስ ሌዝሊ ሌፍኮን አግኝቼ አነጋግሬአለሁ። አምባሳደር ጥሩነህ ለኢትዮጵያ ሕዝብ የሚሰጠው የልማት ድጋፍ እንዲቆም ሁማን ራይትስ ዋች እየጠየቀ ነው፣ ሀገሪቱ በድህነት ላይ እያደረገች ያለችውን ዘመቻ ይቃረናል ሲሉ ስላቀረቡት ክስ ሌፍኮ እንዲህ ብለዋል። ዲቨሎፕመንት ዊዳውት ፍሪደም ማለትም ልማት ያለ ነጻነት የሚለውን ሪፖርታችንን ካነበብክ ለጋሾች ለኢትዮጵያ የሚሰጡትን የልማት እርዳታ እንዲያቋርጡ ጥሪ አላደረግንም። በፍጹም ግዙፍ የሆነው የመሰረታዊ ቁሳቁስ እርዳታ ፕሮግራም የምግብ እርዳታ እንዲቋርጥ አልጠየቅንም። በፍጹም የጠየቅነው ግን የእርዳታው ኢትዮጵያ ውስጥ የሚታደልበት ሁኔታ ላይ ቁጥጥርና ምርመራ እንዲደረግ ነው። በሌላ በኩል ደግሞ ለኢትዮጵያ ፓርላማ እንደ ሰብአዊ መብቶች ኮሚሽን፣ የእንባ ጠባቂና ጸረ ሙስና ኮሚሽን አይነቶቹ ተቋማት የሚሰጠው እርዳታና መርሃ ግብር እንዲቋረጡ መጠየቃቸውን ሚስ ሌፍ ኳምነዋል። ምክንያቱንም ሲናገሩ እንዲህ ይላሉ to be suspended because when you look at the context, ይህ ፕሮግራም እንዲወገድ እየጠየቅን ነው። ምክንያቱም በኢትዮጵያ ባለው የዲሞክራሲ አያያዝ ህዝባዊ አፈና እየጨመረ መሄዱን ስትመለከት የሰብአዊ መብቶችን ለማስከበር፣ ለመንከባከብ ምንም ችሎታ የሌላቸው ተቋሞች ላይ በከንቱ ገንዘብ ማፍሰስ መሆኑን ትገነዘባለህ። ባለፉት አምስት ዓመታት በኢትዮጵያ የተመለከትናቸው ሂደቶች ሁሉ የሰብአዊ መብት አያያዝ እጅግ አሳሳቢ የሆነ መምጣቱን የሚመሰክሩ ናቸው። ከኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር አምባሳደር ጥሩነህ ዜናና ከሁማን ራይትስ ዋች የምስራቅ አፍሪቃ ተጠሪ ሚዝ ሌዝሊ ሌፍኮ ጋር ባደረግነው ውይይት ላይ ያተኮረው ዘገባ የመጨረሻ ክፍል ይቀርባል። የኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር በሂውማን ራይትስ ዋች ላይ ያነሷቸውን ቅሬታዎች እኔም ማንስቼ ያነጋገርኳቸው የተቋሙ የአፍሪቃ ከፍተኛ ተመራማሪና በአፍሪቃ መምሪያ የምስራቅ አፍሪቃ ተጠሪ በሰማንያ ሀገሮች ውስጥ እንደሚንቀሳቀሱና ተመሳሳይ የፍተሻ ዘዴዎችን ሁሉም ጋር እንደሚጠቀሙ ተናግረዋል። ኢትዮጵያ ከሌሎች ሀገሮች የተለየች አይደለችም ይላሉ ባለሙያዋ ሚስ ሌስሊ ሌፍኮ። ኢትዮጵያን ስንመለከት የምንጠቀመው በሌሎችም ሀገሮች ጥናት ላይ የምናውላቸውን ተመሳሳይ ዘዴዎች ገለልተኛና ነጻ ሆኖ መፈተሽን ነው። የሚያሳዝነው ግን በኢትዮጵያ ላይ ያደረግናቸው ፍተሻዎች በጣም የከበዱ ውጤቶችን ማሳየታቸው ነው ሲሉ አከሉ። ባለፉት አምስት ዓመታት በጣም ከባድ የሆኑ የሰብአዊ መብቶች ጥሰቶች ተከታታይና ተመሳሳይ ክስተቶች በመንግስት ባለስልጣናትና የጸጥታ ኃይሎችንም ጨምሮ በደጋፊዎቹም መፈጸማቸውን አይተናል። ይህንን ያገኘ ነው እኛ ብቻ አይደለንም። በኢትዮጵያ ውስጥ ከባድ የሆኑ የሰብአዊ መብቶች ይዞታ ስጋቶች ያሏቸው ሌሎች ተቋማትም አሉ። መንግስት የስራቸውን ውጤቶች ማስተባበሉና ተአማኒነታቸውን ለማሳጣት መሞከሩ አዲስ ነገር አለመሆኑን የጠቆሙት ሌስሊ ሌፍኮ ሁኔታው በኢትዮጵያ ላይ ብቻ የሚታይ አለመሆኑን ይናገራሉ በመላው ዓለም ያሉ ጨቋኝ መንግስታት በእኛ ሪፖርቶች በተፈተኑ ጊዜ ሁሉ የሚሰጡት መልስ ነው። ይህ አዲስ ነገር ባይሆንም አሳዛኝ ነው የሚሉት ሌፍኮ ምክንያቱን ሲናገሩ ለሰብዓዊ መብቶች ጥበቃ የሚጨነቅ መንግስት ለእነዚህ ጉዳዮች ትኩረት ሰጥቶ መረገጥና መጣሳቸው እንዲያበቃ ጠንክሮ ይሰራል ብለን ተስፋ እናደርጋለን ይላሉ። የኢትዮጵያ መንግስትና ባለስልጣናቱ አሁን ደግሞ የሁማን ራይትስ ዋችን መግለጫ ሲያስተባብሉ ከምን ተነስተው እንደሆነ እንደማይገባቸው የሚናገሩት ሪፖርት ሌፍኮ የወጣውን ሪፖርታቸውን በአግባቡ ማንበባቸውን እንኳን እንደሚጠራጠሩ ነው የሚጠቁሙት። ልማት ያለ ነጻነት የሚለው ሪፖርታቸው የመጀመሪያ ገጾች ሙሉ በሙሉ የሚያብራሩት ሪፖርቱ የተጠናቀረባቸውን ዘዴዎችና አሰራሮች እንደሆነ ሌፍኮ አብራርተዋል። ብዙ ቁጥር ያላቸው አጥኞቻችን ኢትዮጵያ ውስጥ ስድስት ወራት ለሚሆን ጊዜ ተንቀሳቅሰው ከሁለት መቶ በላይ ሰው ማነጋገራቸውን በሪፖርቱ ውስጥ በግልጽ አስፍረናል። በሁሉም የሕይወት ዘርፎች በአሰፋፈር እና በጎሳም የተለያዩትን ኢትዮጵያውያን ነው ያነጋገር ነው። እውነቱ ይሄ ነው። ሚስሌፍኮ የእናንተ አሰራር ትክክለኛ ለመሆኑ አጥኚዎቻችሁና ምንጮቻችሁ ራሳቸው ወገናዊ ላለመሆናቸው መጀመሪያ ማረጋገጫችሁ ምንድን ነው? እኛ ምስክርነቶችን ከሰለባዎቹ ከዓይንማኞች የመብቶች ጥሰት ከተፈጸመባቸው ሰዎች ወይም ሲፈጸም ካዩ ሰዎች ወይም ከቤተሰብ አባሎቻቸው እንሰበስባለን። መረጃዎቹ ትክክል መሆናቸውን እናረጋግጣለን። ክሶቹ ትክክል መሆናቸውን በጥንቃቄ እንፈትሻለን። በብዙ አጋጣሚዎች ደግሞ ሁለት ወይም ከዚያ በላይ ነፃ ምንጮች የተባለውን ነገር ካላረጋገጡልን አንወስድም። የልማት አጋሮች ቡድን የሚባለው የለጋሾች ስብስብ ዳግ እየተባለ በምህፃሩ ይጠራል። የሂውማን ራይትስ ዋች ሪፖርት እንደወጣ ልማት ያለ ነፃነት የሚለው ማለት ነው ተሰብስቦ የእርዳታውን አከፋፈል መፈተሹንና በኢትዮጵያ በኩል የአሰራር ስህተት ወይም በሪፖርት ውስጥ እንደተጠቀሰው አድሏዊነት አለማግኘቱን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም አሁን እየጠየቀ ያለው እርዳታውን የሰጡን ችግር አላየንም በማለታቸው ያወጣችሁትን ሪፖርት አንሱ ወይም እንደገና ፈትሹ ነው ያ በዳግ መግለጫ ላይ ያለው ችግር የእኛን ክሶች ለመፈተሽ የሚያስችሉ ስራዎችን እንዳከናወኑ አስመስለው የመናገራቸው ጉዳይ ነው። ያንን ግን አልሰሩም። ሪፖርቱ የወጣው በ2010 ዓ ም መጀመሪያ ሲሆን የሆነ ሰው የቢሮ ጠረጴዛው ላይ ቁጭ ብሎ ባጠናቀራቸው ሰነዶች ላይ የተመረኮዘ ነው። አዲስ አበባ፣ ለንደን፣ ወይም ሌላም ቦታ ሊሆን ይችላል። በእጁ የገቡትን ሪፖርቶች ሁሉ ቁጭ ብሎ ሰብስቦ አወጣ። በመሆኑም ይህ ምርመራ አይደለም ይላሉ ሌፍኮ። እኛ ላቀረብናቸው ክሶች መልስ አይሰጥም። ከመግለጫው በኋላ ሁማን ራይትስ ዋች ለዳግ ደብዳቤ መጻፉንና በደብዳቤውም ላይ የእነርሱ መግለጫ በቂና የተሟላ አለመሆኑን ለተቋማቸው የምርመራ ውጤትም መልስ እንደማይሰጥ በዝርዝር የሚያስረዳ ሐሳብ ማስፈሩን አመልክተዋል። እነዚህ አለጋሾችም የኢትዮጵያ መንግሥትም በመሬት ላይ ያሉ ሁኔታዎችን እንዲፈትሹ ቀርበው እንዲመለከቷቸው ሁኔታዎቹን ተአማኒነት ባላቸው መንገዶችና በአጽንዖት እንዲያዩዋቸው መጠየቃቸውን ሌስሊ ሌፍኮ ገልጸዋል። ያንን ፍተሻ ሳያደርጉ የእኛን ሪፖርት ተአማኒነት ለማሳጣት ከምን ተነስተው እንደሚሞክሩ ግልጽ አይደለም አሉ። ሌፍኮ አክለው ከሪፖርታቸው በኋላ የዩናይትድ ስቴትስ የልማት ተራድኦ ተቋሙ ዩኤስኤአይዲ ኃላፊ አዲስ አበባ የሚገኙት ስለ ክሱ ጭምጭምታውን ከሰሙ ጀምሮ ተጨማሪ ባለሙያዎችን ከናይሮቢ ሳይቀር አስገብተው ለዘጠኝ ወራት መፈተሻቸውን ተናግረው እንደነበር ለሌፍኮ አንስቼላቸው ነበር። ሪፖርት እኔ ከዩኤስኤአይዲ ይህንን የሚገልጽ ሪፖርት አላየሁም። እንዳልኩት ትኩረት የተሰጠባቸው ምርመራዎች ተካሂደው ካየን ያስደስተናል። እንደሱ አይነት ስራ እንዲሰራ ነው እየጠየቅን ያለ ነው። ሂዩማን ራይትስ ዋች ያወጣቸውን ክሶች ሊቋቋሙና ሊያስተባብሉ የሚችሉ ዝርዝር የጥናት ውጤቶችን አንዱም ለጋሽ ያላሳያቸው መሆኑን የተቋሙ ተጠሪ በአንክሮ ተናግረዋል። በእርግጥ ሁሉንም አካባቢዎች ሙሉ በሙሉ የሚያዳርስ አይሁን እንጂ ጥልቀት ያለው ጥናት ማድረጋቸውን የሚናገሩት ሌፍኮ በሪፖርታቸው ውስጥ ችግር በግልጽ የሚያሳያቸው ካለ ፈጥኖ ለማስተካከል እንደማያመነቱ ጠቁመዋል። ሁሉንም መርሃ ግብሮች አያካትትም። እያንዳንዱን የኢትዮጵያ አካባቢ አልያዘም። ይህንን ለማመንና ለመናገር እኛ ነን የመጀመሪያዎቹ። ይሁን እንጂ ሪፖርቱ ችግር ለመኖሩ ችግሩ ደግሞ በአንድ ወይም በሁለት ቀበሌ ላይ ብቻ ወይም በተወሰኑ ባለስልጣናት ላይ ብቻ የሚታይ ላለመሆኑ ጠንካራ ጭብጦችን ያቀርባል። ይህ በብዙ አካባቢዎች በተመሳሳይ ሁኔታ የሚስተዋል ችግር ነው። በመሆኑም ለጋሾቹም የኢትዮጵያም መንግስት ጉዳዩን አጥብቀው የመያዝ ኃላፊነት አለባቸው። ለጋሾቹ የሚዘረጓቸው መርሃ ግብሮች አሰራራቸውን ውጤታማና የስኬት ታሪክ መሆናቸውን ማረጋገጥ እንደሚገባቸው የሚመክሩት ሌፍኮ፣ እንዲህ አይነቱ የፖለቲካ መድሎ ባለበት ሁኔታ እንዴት ስኬታማ መሆን ይቻላል ሲሉ ይጠይቃሉ። እና ሚስ ሌፍኮ በአቋማችሁ እንደ ጸናችሁ ናችሁ? ኦፍኮርስ ሚን ዊ ሀቭ የት ቱ ሲ ኒ ዋን ዲስፕሩቭ ኦር ዩ ኖ ኢፍ ሰምበር ወር ቱ ካም ቱ አስ ኤን ሾ አስ ት ዊ ሀቭ አክቹሊ ሜድ አዎና መጀመሪያ ስህተት ለመስራታችን አሳማኝ ማረጋገጫ የሰጠን እስካሁን ማንም የለም። እና እየተጠየቀ እንዳለው ሪፖርታችሁንና በሪፖርታችሁ ላይ የተቀመጡ ክሶችን አታነሱም ማለት ነው? ኖ ኖ ኖ፣ ኢንቴንሽን እንደ ፓርላማ የሰብአዊ መብቶች ኮሚሽን እምባጠባቂ ጽህፈት ቤት ጸረ ሙስና ኮሚሽን፣ የምርጫ ቦርድ ለመሳሰሉ የዲሞክራሲ ተቋማት የሚሰጠው ድጋፍ እንዲቋረጥ ጠይቃችኋል። አዎ፣ ለጋሾች ለዲሞክራሲ ተቋማቱ የዘረጓቸውን መርሃ ግብሮች እንዲያቆሙ ጠይቀናል። ለዚህ ጥያቄያቸው በርካታ ምክንያቶች እንዳሏቸው የሚናገሩት ሌፍኮ በኢትዮጵያ እየበረታ ሄዷል የሚሉት ጭቆና ባለበት የኢትዮጵያ የዲሞክራሲ ግንዛቤ ለእነዚያ ተቋማት መርሃ ግብሮችን መዘርጋት ማለት ሰብዓዊ መብቶች ለማስከበር ወይም የሰብአዊ መብቶችን መርሆች ለማራመድ አቅም ለሌላቸው አካላት ገንዘብ ማፍሰስ ነው ብለው እንደሚያምኑ ይገልጻሉ። ባለፉ አምስት ዓመታት ውስጥ የኢትዮጵያ ሰብአዊ መብቶች ጥበቃ ጉዳይ እየተሻሻለ ከመሄድ ይልቅ አሳሳቢ በሆነ ሁኔታ እየተበላሸ መምጣቱን ሌፍኮ ይጠቁማሉ። ኢትዮጵያ እንደ ሰብአዊ መብቶች ኮሚሽኑ የመሳሰሉ ተቋማት በኢትዮጵያ ሰብአዊ መብቶች ጥበቃና ማራመድ ላይ ገንቢ ሚና እንደሚጫወቱ ብናምን ኖሮ የሚደረጉላቸው ድጋፎች እንዲቋረጡ ባልጠየቅን ነበር። ያንን ግን እያደረጉ ነው ብለን አናምንም። ሚስ ሌፍኮ እነዚህ ተቋማት የዲሞክራሲ ተቋማት እንደመሆናቸው እየተጠናከሩ ሊሄዱ የሚችሉት በተግባር ውስጥ ሲያልፉና ሲደገፉ አይመስልዎትም? ችግሩ በኢትዮጵያ የዲሞክራሲው ሂደት እንዲያውም የውሃ ልዮሽ እየሄደ ነው። እንደ ሲቪክ ማህበራት ማቋቋሚያ እንደ ጸረ ሽብር አይነቶቹ ህግጋት ባለፉት ጥቂት ዓመታት ውስጥ እየወጡ ስንመለከት በሲቪል ማህበረሰቡ ላይ አፈናው ምን ያህል እንደ በረታ፣ ገዢው ፓርቲ የፓርላማውን ዘጠና ዘጠኝ ነጥብ ስድስት ከመቶ መቀመጫ ሲያሸንፍ ስንመለከት ኢትዮጵያ በምንም አይነት ሁኔታ በዲሞክራሲ መንገድ እየተጓዘች ላለመሆኗ ምንም ጥያቄ የለውም ብዬ አስባለሁ። በእርግጥ የሰብአዊ መብቶች ስጋቱ የበረታ ነው። በመሆኑም ይላሉ ሌፍኮ። መንግስቱ ፍጹም በተሳሳተ መንገድ ሲጓዝ እያዩ ለጋሾቹ ገንዘባቸውን ማፍሰሳቸው ተገቢ ነው ብዬ አላምንም። ይልቃሉ ተጠሪዋ፣ ሰብአዊ መብቶች በቅድሚያው ዝርዝር ውስጥ የመጀመሪያው መሆናቸውን የሚያስረዳ መልእክት ለጋሾቹ ለኢትዮጵያ መንግሥት ማስተላለፍ አለባቸው። ይህ ግን ለጋሾቹ ለልማት ድጋፍና ለአስቸኳይ ጊዜ እርዳታ የሚዘረጉትን እጃቸውን ይጠፉ ማለት እንዳልሆነ ሌዝሊ ሌፍኮ በአጽንኦት አመልክተዋል። አሁን ያለውን ሁኔታ ግን የከበደ እንደሆነ አድርገው እንደሚያዩት ነው ሌፍኮ የሚናገሩት። በኢትዮጵያ በብዙ ሰዎች ዘንድ የሰፈነው የፍርሃት ድባብ ከባድ ሁኔታ ላይ መድረሱን ነው የማስበው። ሰዎች ለመናገር ይፈራሉ። የመደራጀት የመሰብሰብ፣ ሀሳባቸውን የመግለጽ ነጻነቶቻቸው በማይታመን ሁኔታ ተገድበዋል። ይህ ሁኔታ ደግሞ አንድም በመንግስቱ በቀጥታ በሚከናወኑ ጫናዎች ምክንያት አሊያም ሰዎች መሸከም ከሚችሉት በላይ በልቦናቸው ስለሰረጸ እንደዚያ እንደሚያስቡ እንደሚስተዋል አመልክተዋል። ይህ ደግሞ በጣም አደገኛና የሚያሳስባቸው ሁኔታ እንደሆነ ሌፍቆ ይናገራሉ። ኢትዮጵያ ቀደም ባሉ ዓመታት እንደ ነበረችበት ሁሉ ወደ ሌላ አለመረጋጋትና የእርስ በርስ ግጭቶች ውስጥ ገብታ ማየት የሚፈልግ ያለ አይመስለኝም። ወደዚያ እንድትገባ ማንም አይፈልግም። ለኢትዮጵያ የሚጨነቅ ሁሉ የኢትዮጵያ መንግስት ባለፉ ጥቂት ዓመታት ውስጥ የወሰዳቸውን እርምጃዎች እንዲቀለብስ ይመክራሉ ሌፍኮ የመደራጀትን የመሰብሰብን ሐሳብን የመግለጽን ነጻነቶች በግልጽ ይጋፋል። እንዲሁም ጥቂት የሆኑትን ግን ንቁና ተሳታፊ የነበሩትን ነፃዎቹን የኢትዮጵያ የሰብአዊ መብቶች ተሟጋቾች ቡድኖችና ሰዎችን ያግዳል። የሲቪል ተቋማቱን መዝጋት ማለት ነው የሚሉትን የሲቪል ማኅበራት ማቋቋሚያና መሰል አዋጆችን እንዲሰረዙ ይጠይቃሉ። ነፃ ሚዲያን እንዲፈቅድ የኢንተርኔት አገልግሎት በቀላል የሚገኝ እንዲሆን ያሳስባሉ። ለኢትዮጵያ መንግሥት የሁማን ራይትስ ዋች ተጠሪ እንዲህ አይነት እርምጃዎች ሀገሪቱን ወደ አዲስ ምዕራፍና ወደ ተሻለ አቅጣጫ ያወጧታል ብለው እንደሚያምኑ ይናገራሉ ሚስ ሌፍኮ ሁማን ራይትስ ዋች በኢትዮጵያ ላይ ያወጣቸውን ሪፖርቶች ማጠፍ እንዳለበት የጠየቁትና የዲሞክራሲ ተቋማቱ እንዲዘጉ ሐሳብ የሚያሰፍረውን ደብዳቤውንም ለዓለም ባንክ መጻፉ ያሳዘናቸው መሆኑን የጠቆሙት ይህም ሁማን ራይትስ ዋች ለሰብአዊ መብቶች መከበር ቆሜያለሁ ማለቱን ጥያቄ ውስጥ የሚያስገባ መሆኑን የሚናገሩት የኢትዮጵያ ሰብአዊ መብቶች ኮሚሽነር አምባሳደር ጥሩነህ ዜና ገለልተኛ መሆናቸውን ነው። ደጋግመው የሚናገሩት ነፃ አይደለም። ምን ማለት ነው? ያ ማለት ምን ስላለ? ምንም መረጃ የለም፣ በጨለማ ነው ያለው። ግን ሂዩማን ራይትስ ዋች ወይንም አሜሪካ ስላለ እሱ ያለው ብቻ ትልቅ ትልቅ ነው ልንል አንችልም። እኛ ኢትዮጵያውያኖች ነን። ለኢትዮጵያ ላይ የሚደረገው የሚባለው ነገር እያንዳንዱ ነገር ምን ማለት ነው፣ ለምን አለ የሚለውን በውል መርምረን አይተን ነው ያንን ለሌላ ማስተላለፍ ወይም ለራሳችን መቀበል የሚገባ ነው። ወደ ኢትዮጵያ ተጨባጭ ሁኔታ እንሄድና ገለልተኛ ነው ካሉኝ፣ የእርስዎ መስሪያ ቤት በአሁኑ ጊዜ በኢትዮጵያ ውስጥ ይፈጸማሉ የሚሏቸው የሰብአዊ መብት ጥሰቶች አሉ። የእርስዎ ኮሚሽን ከሚሰራቸው የዕለት ከዕለት ስራዎች በመነሳት እንዲህ አይነቱን ነገር የሚገልጸው ሪፖርቴ ነው አልኩኝ። ምክንያቱም ሪፖርት በምናወጣበት ጊዜ የኮሚሽነሮች ጉባኤ የሚባል አለ። እኔ ቼር የማረገው ወይም በሊቀመንበርነት የሚመራው ሪፖርቶቹ ይቀርባሉ። ያንን ሪፖርት መርምረን አርትተን ይፋ ሲሆን ነው የኮሚሽኑ አቋም ተብሎ የሚወጣው። ለጽሑፍ ያላበቃውን ወይም ይፋ ያላደረግነውን ነገር አሁን እንዲህ ነው እንዲህ ነው ብዬ ለመናገር ማንዴቱ የለኝም በአሁኑ ወቅት። ወደፊት ግን በምታደርጉት ዝግጅት ወይም በሪፖርቱ ላይ በኢትዮጵያ ውስጥ በገዥው ፓርቲ የሚሆን በሌሎች አካላት እንዲህ አይነት የሰብአዊ መብት ጥሰቶች ታይተዋል ብላችሁ የምታወጡበት ይኖራል። ሌሎቹ በሰብአዊ መብት ላይ የተሰማሩ ድርጅቶች ወይም ቡድኖች ወይም ተቋማት እንደሚያወጡት የእኛ በመረጃ የተደገፈ ነው የሚሆነው። ልዩነቱ ይሄ ነው የሚሆነው። እነሱ የሚያወጡት የሚሉትን ቋንቋ እንናገራለን፣ ነገር ግን የእኛ በመረጃ የተደገፈ ነው የሚሆነው። ኮሚሽነር ጥሩነ ዜና ለሰጡኝ ማብራሪያ ለጊዜው እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ይህንን እድል ስለሰጠ። እንዲሁም የሁማን ራይትስ ዋች ከፍተኛ ተመራማሪ በአፍሪቃ መምሪያ የምስራቅ አፍሪቃዋን ተጠሪ ሚስ ሌዝ ሊሌፍኮንም እጅግ አድርጌ አመሰግናለሁ። ተንክዩ።